የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ለሶስት ቀናት የሥራ ጉብኝት ቋታር ገብተዋል። ጉብኝቱ የሁለቱን ሀገሮች ግንኙነት በማጠናከር ላይ ያተኮረ መሆኑን ከልኡካን ቡድን ጋር የተጓዙት የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ገልጸዋል። እዚያው መካከለኛው ምስራቅ ውስጥ በሳውዲ አረቢያ መንግስት ቁጥጥር ስር የሚገኙት ትውልደ ኢትዮጵያ ቢሊዮነር ሼክ መሐመድ ሑሴን አላሙዲ ተፈቷል በሚል በድረገጾች የተሰራጨው መረጃም የተሳሳተ መሆኑን አቶ መለስ ተናግረዋል። እስክንድር ፍሬው ተከታዩን ዘገባ ልኮልናል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ወደ ካታር ያመሩት ሚኒስትሮችና ሌሎች ባለስልጣናት ያሉበት ከፍተኛ የኢትዮጵያ መንግስት የልኡካን ቡድን በመምራት ነው። የጉብኝቱ ዓላማም ከሁለቱ ሀገራት የሁለትዮሽ ግንኙነት ጋር የተገናኘ መሆኑን ከልኡካን ቡድኑ ጋር የተጓዙት የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ከካታር በስልክ ነግረውኛል። ይሄ ጉብኝት ዋነኛ ዓላማ በካታርና ኢትዮጵያ መካከል ያለውን የንግድ ኢንቨስትመንት እና በአጠቃላይ ኢኮኖሚና ማህበራዊ ግንኙነቶች የማዳበር አላማ ያነገበ ነው። የኳታሩ ምር ከሚያዝያ ሁለት ሺ ዘጠኝ አዲስ አበባ መጥቶ ነበር። የዛ ተከታይ አድርጎ ሊወሰድ ይችላል። ስለዚህ በአጠቃላይ አላማው በኢትዮጵያና በኳታሩ መካከል ያለው ግንኙነት ወደ ተሻለ ምዕራፍ የማሳደግ ነው። ከዚህ በፊት የተፈረሙ ስምምነቶች አሉ። እነዛ ስምምነቶች ያሉባቸውን ደረጃ ያህል በሁለቱ አገሮች መካከል ሌላ ተጨማሪ የትብብር መስኮችም ካሉ ለመፈተሽ ጥረት ያደርጋል ተብሎ የተያዘ ጉብኝት ነው። ጠቅላይ ሚኒስትሩና የውጭ ጉዳይ ሚኒስትራቸው ዶክተር ወርቅነህ ገበየሁ በጉብኝቱ በካታር ነዋሪ ከሆኑ ኢትዮጵያውያን ጋር ውይይት እንደሚያደርጉም አቶ መለስ አስረድተዋል። እዚያው መካከለኛው ምስራቅ በሳውዲ አረቢያ መንግስት ቁጥጥር ስር የሚገኙት ሼህ መሐመድ ሁሴን አሊ አሙዲ ተፈትተዋል በሚል በአንዳንድ ማህበራዊ ድረገጾች የተሰራጨውን መረጃ በተመለከተም ቃል አቀባዩን ጠይቅ ያለው እንደዚህ አይነት ጥሩ ዜና መስማት ደስ የሚል ነገር መሆኑን የገለጹት አቶ መለስ የተሰራጨው መረጃ ግን እየተሳሳተ መሆኑን ተናግረዋል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በቅርቡ በሰጡት መግለጫ መንግስታቸው የትውልደ ኢትዮጵያዊውን ቢሊዮነር ጉዳይ እየተከታተለ መሆኑን ጠቅሰዋል። ከሚመለከታቸው የሳውዲ ባለስልጣናት ጋር ግንኙነት እየተደረገ መሆኑን ነበር ያብራሩት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ